ባሳለፍነው ሳምንት የሱዳኑ ኦማር አልባሽርን ጨምሮ ሁሉም የኢጋድ መሪዎች በደቡብ ሱዳን ሰላም ስምምነት ጉዳይ ላይ በካምፓላና አዲስ አበባ ሁለት ዙር ምክሮችን ቢያደርጉም ፕሬዚዳንት ሳልቫኪር ግን በ11ኛው ሰዓት ላይኮም አደረጓቸው ባለግማሽ ፊርማ ሰነድ አስታቅፏቸው ዞራሉ። መቼም ማንኛውም የሰላም ድርድርና ስምምነት የሚሳካው የተደራዳሪዎች ቅን መንፈስ ሲኖር እንደሆነ አይካድም። ከቀድሞው የአሜሪካ ፕሬዚዳንት ጆርጅ ቡሽ በስጦታ እንደተበረከተላቸው የሚነገርላትን ጥቁር የቴክሳስ ባርኔጣና እንደ ባላንጣቸው ጄኔራል ኦመር አልባሽር በተመኮንን የማይለያቸው ፕሬዝዳንት ሳልቫ ኪር እና የፖለቲካ ሴራ አዋቂ እንደሆኑ የሚነገርላቸው ባለ ዶክትሬቱ ሬክ ማቻር ግን በብልጣ ብልጥነትና ለመተማመን ተክነዋል። ለምሳሌ ፕሬዝዳንት ኪር ተቀናቃኛቸው ሰነዱን እስኪፈርሙ ጠብቀው በመጨረሻው ሰዓት አልፈርምም ማለታቸው የተቀናቃኛቸውን ስስ ጎን ለማጋለጥ፣ በአንጻሩ ደግሞ የራሳቸውን የበላይነት ለማስረገጥ እንደፈለጉ ያሳብቅባቸዋል። ሰውየው በሰላም ሰነዱ መሰረት ሀሳብ የተስማሙ ቢመስሉም የፌዴራሊዝሙ አወቃቀር በሚኖረው የሽግግር ጊዜ በነዳጅ ዘይት የበለጸጉት ሶስት ግዛቶች ተቃዋሚዎች በበላይነት እንዲያስተዳድሩ የሚለው ሀሳብ ግን የእግር እሳት ሆኖባቸዋል። በተለይ ደግሞ በዋናነት በድንቃዮች ግዛት ውስጥ የምትገኘው ዋና ከተማዋ ጁባ ከወታደራዊ ቀጠና ነፃ እንድትሆን የሚለው ሀሳብ የጉረሯ አጥንት እንደሆነባቸው አልሸሸጉም። ጁባ ከእጅ የምትወጣው በመቃብሬ ላይ ነው የሚሉ ይመስላሉ። ፊታቸው በቀላሉ የማይፈታው ፕሬዝዳንት ኪር የመንግስቴንና የሀገሬን ሉዓላዊነት አሳልፌ እንድሰጥ በውጭ ጫና እጄን እየተቆለመምኩ ነው ሲሉ ሰንብተዋል። በአሁኑ ጊዜ የክብርና ሉዓላዊነት ጉዳይ የሕዝቡን ቀልብ የሚገዛ ይመስል፣ ተቃዋሚዎች ግን ምላሽ አላጡም። የእርስዎና የሀገሪቱ ሉዓላዊነት የከሰመው እኮ የኡጋንዳን ወታደሮች ወደ ሀገራችን አስገብተው እኛን ሲወጉን ነው ብለዋቸዋል። የሽምግልና ብቃታቸውና ትዕግሥታቸው ክፉኛ የተፈተነው የኢትዮጵያው የኢጋድ ዋና አደራዳሪ አምባሳደር ስዩ መስፍን ኪር ከሁለት ሳምንት በኋላ ተመልሰው ሰነዱን ይፈርማሉ የሚል ተስፋ ቢሰጡም በጊዜው ግን ሰውየው ሌላ አዲስ የመደራደሪያ ሀሳብ ይዞ ስላለመምጣታቸው ምንም አረጋገጫ የለም። ሆኖም የማዕቀቡ ዛቻ እየተሟሟቀ ሲሄድ ኪር ሰነዱን ለመፈረም መዘጋጀታቸውን ለአሜሪካ ባለስልጣናት ትናንት ማረጋገጣቸው መልካም ዜና ነው። በእርግጥ የሰላም ሰነዱ ዋና ዓላማ ተኩስ ማስቆም ስለሆነ ከፍትህና ተጠያቂነት ይልቅ በስልጣን ክፍፍል ላይ ብቻ ማተኮሩ አይካድም። የሚፈለገው ነገር ደቡብ ሱዳን የዚምባብዌንና የኬንያን የስልጣን መጋራት ሞዴል እንድትከተል ይመስላል። ሁለቱ የቀድሞ ነጻ አውጭ ጓዶች ግን እንኳን አብሮ ለመስራት ፊትለፊት ለመተያየት የማይፈልጉ መሆናቸውን በተደጋጋሚ በተግባር አሳይተዋል። ከዝነኛ ነጻ አውጭ መሪያቸው ጆን ጋራንግ ሕልም በተቃራኒው በነዳጅ ሀብት የተንበሸበሸችው ደቡብ ሱዳንን ያስገነጠሉት ሁለቱ ሰዎች ወደፊትም በስምምነት የሚኖሩ አይመስሉም። በእርግጥ ፕሬዝዳንት ኪር ውለው አድረው ሰነዱን ካልፈረሙ ማዕቀብ ሊጣልባቸው ይችል ይሆናል። ችግሩ ግን በእነዚህ አይነት ጦርነት ውስጥ በአንድ ወገን ላይ ብቻ ማዕቀብ መጣል እምብዛም የማይደገፍ መሆኑ ነው። በአናቱ ደግሞ ጎረቤት ሀገሮች ተቃራኒ ፍላጎቶች ያሏቸው ናቸው። ምዕራባውያን ደግሞ የክፍለ ሀገሩን ሀገሮች በአብዛኛው የማያስማማ ሀሳብ የመጫን ፍላጎት ያላቸው አይመስሉም። ስለሆነም ለሁሉም አካላት ተመራጩ ነገር የሰነዱ መፈረም ብቻ ይሆናል። መቼም ደቡብ ሱዳን የኡጋንዳና የሱዳን የውክልና ጦርነት የፍልሚያ መድረክ መሆኑ ግልጽ ነው። ግጭቱ ቢቀጥል ደግሞ ኢትዮጵያና ሌሎችንም ሀገሮች በእጅ አዙር ግጭቱ ስላለማስገባቱ ምንም መረጋገጫ የለም። ለአሁኑ ግን ግጭቱ ቢያንስ በኢትዮጵያ ላይ ምን አይነት አንድምታዎች እንደሚኖሩት በመጠኑ መፈተሹ ተገቢ ይሆናል። በመጀመሪያ ደረጃ ግን ወደ ኋላ መለስ ምለን ስናይ የአሁኑ የአዲስ አበባው ድርድር ታሪካዊነት እንዳለው እንረዳለን። እንደ አውሮፓውያን አቆጣጠር በ1972 ዓ ም በሱዳን መንግስትና የአናኒያ ንቅናቄ ተብለው በሚታወቁት ጥቁሮቹ የደቡብ አሚያጸን መካከል የሰላም ስምምነት የተደረሰው አዲስ አበባ ላይ ነበር በአጼ ኃይለስላሴ ዋና ሸምጋይነት ማለት ነው። ከ43 ዓመታት በኋላ ደግሞ አሁን ሌላ ሽምግልና አዲስ አበባ ላይ ሲካሄድ መክረሙ ታሪካዊ ግጥምጥሞሽ ይሆናል። ከንጉሱ ጋር የሚስተካከል አርቆ አሳቢነትና የሸምጋይነት ብቃት እንደሌላቸው የሚነገርላቸው የአሁኖቹ የኢትዮጵያ መሪዎች በሌሎች መሪዎች እየታገዙም እንኳ ታሪክን የመድገም ዕድል ስለማግኘታቸው በቀናት ውስጥ የሚታይ ይሆናል። በሌላ በኩል ግን ኢጋድ ለደቡብ ሱዳን ያቀረበላት ሀገራዊ አወቃቀር አደጋ ካዘለው የሀገራችን ብሔር ተኮር ፌዴራሊዝም ጋር መመሳሰሉ የመሪዎቻችን አሻራ ተደርጎ ከተመዘገበላቸው ምጸታዊ እንደሚሆን ይጠበቃል። ወደ ዋና ጉዳይ ስንመጣ ባለፉት ወራት ህጻናትና ሴቶች የሚበዙባቸው 220 ሺህ ያህል የደቡብ ሱዳን ስደተኞች በታሪክ ለሁለተኛ ጊዜ ወደ ጋምቤላና ቤንሻንጉል ግልሎች ተሰደው በግዙፎቹ አምስት የስደተኛ ጣቢያዎች እንደተጠለሉ የተባበሩት መንግስታት ስደተኞች ድርጅት መረጃዎች ያሳያሉ። በእርግጥ መንግስት በስደተኞች ላይ የሚከተለው ፖሊሲ ለቀቅ ያለ ስለሆነ ይመስላል ከግጭቱ በፊትም በዓለም አቀፍ ስደተኞች ድርጅት የተመዘገቡ 46 ሺህ ደቡብ ሱዳናውያን ከሀገሬው ሰው ጋር ተቀላቅለው ይኖራሉ። በተለይ የኖዌር ጎሳ ተወላጅ ደቡብ ሱዳናውያን ከድሮም ጀምሮ በሂደት ኢትዮጵያዊ ዜግነትም እንዳያዙም አይካድም። ለዚህም ነው በጋምቤላ አነስተኛ ቁጥር የነበራቸው ኖዌሮች በአዲሱ ህዝብ ቆጠራ መሰረት በከፍተኛ ፍጥነት ቁጥራቸው ጨምሮ የተገኘው። ከዚህ በመነሳት ስናየው የኢህአዴግ መራሹ መንግስት ከፍተኛ ውልውል ውስጥ ያለ ይመስላል። በአንድ በኩል ከጁባው መንግስት ጋር ቢጋጭ ያኟክ ሽምቅ ተዋጊ ኃይሎችን አድራጅቶ ሰላሜን ይነሰዋል ብሎ ይሰጋል። በተለይ እንደ አውሮፓውያን አቆጣ ከ1995 የጎሳ ግጭት ወዲህ መንግስት ስር የሰደደ ኢትዮጵያዊ ስሜት ያላቸውን ነባሮችን አኟኮች እያገለለ ኑሮዎችን ማቅረቡ የአደባባይ ሚስጥር ነው። ክልሉም በዘመናዊ ኢህአዴግ ለመጀመሪያ ጊዜ በኒውዮርክ ተወላጅ ፕሬዚዳንት መመራት የጀመረው ገና በቅርቡ ነው። ስለሆነም አኟኮች ስር የሰደደ ቅሬታ አለባቸው። ከአሁን በፊትም በሁለቱ ጎሳዎች መካከል በርካታ ግጭቶች መከሰታቸው አይዘነገም። መንግስት አማጽያኑን ቢያስቀይም ደግሞ በጋምቤላ ኑሮችን አኟኮች መካከል የጎሳ ግጭት ይቀሰቀስብኛል ብሎ ይፈራል። በእርግጥም የአማጽያኑ ወቅታዊ የበላይነት የሚታይባቸው በርካታ ኑዌሮች ያሉባቸው ጆንገሊና ላይኛው ናይል ክልሎች ከጋምቤላ ክልል ጋር የሚዋሰኑ መሆኑ ስጋቱን አሳማኝ አድርገዋል። መንግስት ወገንተኛ ለመሆን ቢገደድ ግን በአንጻራዊነት በዲንካዎች የበላይነት ከተያዘው መንግስት ከሚመጣው አደጋ ይልቅ የአማጽያኑ የበለጠ ስለሚያሰጋው ለእነሱ ለማድላት ይገደዳል። መቼም የደቡብ ሱዳን ግጭት በግልጽ ክልላዊ ገጽታ ቢይዝም ባይዝም ጋምቤላ ለመንግስት ስስብልት ነች። ተወደደም ተጠላ የጋምቤላ ጸጥታ በደቡብ ሱዳን ጸጥታ ላይ ይወሰናል። በሌላ በኩል ደግሞ ዓለም አቀፍ ካምፓኒዎች በነዳጅ ዘይት ፍለጋ የሚርመስመሱባት አካባቢም ነች። የደቡብ ሱዳን አፍንጫ ሲመታ የጋምቤላ ዓይን ያለቅሳል ብንል ማጋነን አይሆንም። እንዲያውም ደቡብ ሱዳን የተረጋጋች ሀገር አይደለችም እንጂ ጋምቤላ የዩክሬኗን ዶኔስክ ግዛት አይነት ቀውስ ለመቀስቀስ የምትችል እንደሆነች መታዘብ አያዳግትም። አንድ ሰሞን ኢትዮጵያን አማጽያን ትረዳለች፣ የአማጽያን ወታደሮችም ጋምቤላ ውስጥ ሕክምና ያገኙ ወደ ጦር ግንባር ይመለሳሉ የሚሉ ጭምጭምታዎች ከጁባ ማፈትለክ ጀመሩትም። ይህንን የመንግስት አጣብቂኝ በመገንዘብ ሊሆን ይችላል። ስለ ኢትዮጵያ ወገንተኝነት ግን እስካሁን ውሃ የሚቋጥር ማስረጃ ሊቀርብ አልቻለም። በጥቅል ሲታይ ምናልባት ከሱዳን በስተቀር የአዲስቷን ሀገር ሰላም የማይፈልግ የኢጋድ አባል ሀገር ያለ አይመስልም። ስለዚህ አሁን ያለው ዋናው ጥያቄ ፕሬዝዳንት ኪር ሰነዱን ፈርመው ሀገሪቱ ብሔር ተኮር ፌዴራሊዝም ይኖራት ይሆን ወይስ የለየለት የእርስ በእርስ ጎሳዊ ጦርነትና እንደ ሶማሊያ መፈራረስ ይጠብቃት ይሆን የሚለው ነው። አሁን ባለው ሁኔታ ዘላቂ ሰላምና ፍትህ ስለመምጣቱ አጠራጣሪ ቢሆንም ሰዎቹ በረዥም ግጭት ውስጥ መቆየት ስለማይችሉና የመጫወቻ ካርዶቻቸውን ስለጨረሱ ለጊዜው ስምምነቱ ተፈርሞ ግጭቱ የሚቆም ይመስላል። ሆኖም ግን ውስብስቡን ስምምነት የመተግበር ከባድ ፈተና ፊትለፊታቸው ተደቅኗል። መቼም በሰላም ስም ፍትህን ማዳፈን በተለመደባት አፍሪካ ውስጥ ደቡብ ሱዳናውያን አንጻራዊ ሰላም ቢያገኙም እንኳ ለተፈጸመባቸው ግፍ ግን ተገቢውን ፍትህ ለማግኘት ስለመቻላቸው ያጠራጥራል። ለፍትህ ጥብቅና መቆም ያለበት ዓለም አቀፍ ውረተሰብ ግን የተሸከመው የሞራልና የሕግ ኃላፊነት የሚፈተነው ያን ይሆናል። ቻላችሁ ታደሰ ለዋዜማ ሬዲዮ።